ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የመከላከያ ኃይሎቹ ሽሬን አላማጣንና ኮረምን የያዙት በከተሞች ጦርነት ሳያካሂዱ ነው ሲል የመንግስት ኮሚኒኬሽን አገልግሎት ዛሬ አስታወቀ። የሰሜኑ ጦርነት ጉዳይ የዛሬ ማክሰኞ መረጃ ደርሶናል። ዝርዝሩ በዕለቱ አብሮስ ይቀርባል። እዚህ ዩናይት ስቴትስ ውስጥ የሚገኙ ከተለያዩ የአማራ ማህበራት የተወጣጡ ትውልድ ኢትዮጵያውያንና በትላንትና ሁለት ከዋይት ሀውስ ፊት ለፊት በሰሜን አሜሪካ የሚኖሩ የትግራይ ተወላጆች ደግሞ ሰሞኑን ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ያካሄዷቸው ተቃውሞ ሰልፎች ላይ የተጠናቀሩ ዘገባዎችም ደርሰውናል። በዜና መጽሔት ክፍለ ጊዜ ይቀርባሉ። ሌሎች ዜናዎችና ወቅታዊ ዘገባዎችም ይዘናል። ማክሰኞ፣ ጥቅምት 8 2015 ዓ ም ጤና አስጥልኝ እንደምናመሻችሁ፣ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደነኝ፣ ብርሃን ኃይሉ በስርጭት ቅንብሩ፣ ሺች ዋንግ ቻንግ ደግሞ በቴክኒክ ምህንድስናው ተሰይመዋል። እንግዲ ወልዴ ነው ለዜናው ለሰዓቱ የዓለም ዜና። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብርናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዲ ወልዴ ነኝ የመከላከያ ኃይሎቹ ሽሬን አላማጣንና ኮረምን የያዙት በከተሞች ውስጥ ጦርነት ሳያካሄዱ ነው ሲል የመንግስት ኮሚኒኬሽንስ አገልግሎት ዛሬ አስታውቋል የፌዴራል መንግሥቱ ኃይሎች ሽሬን ትናንት መቆጣጠራቸውን ያረጋገጠውና በበኩሉ የክተት ጥሪ ያወጣው ህወሓት የተኩስ አቁሙ ስምምነት በአስቸኳይ እንዲደረግና ወደ ክልሉ ሰብአዊ ድጋፍ ያለምንም ገደብ እንዲቀርብም ጠይቋል ግጭቱ በአስቸኳይ እንዲቆም ከዓለም አቀፉ ማኅበረሰብ እየቀረቡ ላሉ ጥሪዎች በግልጽ ምላሽ ያልሰጠው ፌዴራሉ መንግሥት ሰራዊቱ በተቆጣጠራቸው አካባቢዎች እርዳታ በተሳለጠ ሁኔታ እንዲደርስ በቂ ዝግጅት አድርጌ ያለው ብሏል። ይህ በእንዲህ እንዳለ ጦርነቱ እንዲቆምና የሰላም ንግግር እንዲጀመር ከዓለም አቀፉ ማኅበረሰብ የሚሰሙት ግፊቶች እንደቀጠሉ ነው። አድማጮች፣ የዚህን ዘገባ ዝርዝር በዕለቱ አብይ ርዕስ እናቀርባለን። ዩናይትድ ስቴትስ መጠነ ሰፊ ተጨማሪ ማዕቀቦችን የድሮን ጥቃትና በውጊያ ዘመቻው እየተሳተፉ ላሉ አጋሮቻቸው ወታደራዊ መረጃዎችንና ምክር መስጠትን ጨምሮ የአልቃይዳ ሸሪክ በሆነው አልሻባብ ላይ የምታደርገውን ዘመቻ አጠናክራ ቀጥላለች። በተጨማሪም የዩናይትድ ስቴትስ የገንዘብ ሚኒስቴር በአራት የአልሻባብ መሪዎችና ለቡድኑ ገንዘብ በማሰባሰብ ተዋጊዎችን በመመልመልና መሳሪያ በማፈላለግ ስራ ቁልፍ ተዋናዮች ናቸው ባሏቸው አስር አቀነባባሪዎቻቸው ላይ የተነጣጠረ ማዕቀብ ጥሏል። ግለሰቦቹ ዩናይትድ ስቴትስ እንደምትለው ሕገ ወጥ መዋቅሩ መንግስታዊ ያልሆኑ ድርጅቶችን ጨምሮ ከተለያዩ ምንጮች በአመት 100 ሚሊዮን ዶላር የሚገመት ገንዘብ ለቡድኑ ይሰበስባል። ሂራል ኢንስቲትዩት በተባለ በሞቃዲሹ መሰረቱን ባደረገ ተቋም በቅርቡ የወጣው ሪፖርት እንዳመለከተው ወደ 24 ሚሊዮን የሚሆነው ገንዘብ ለመሳሪያ ጊዜ የሚውል ነው። ይህም ግምት የተመድ አባል አገራት ባላቸው የመረጃ ግንኙነት እንዳረጋገጡ ታውቋል። ዩናይትድ ስቴትስ ይፋ ያደረገችው አዲስ ማዕቀብ ባለፈው ሳምንት የሶማሊያ መንግስት በአልሸባብ ላይ እያወጣውን አዲስ ህግ ተከትሎ የመጣ ነው። ለአልሸባብ ገንዘብ የሚያዋጡ ነጋዴዎች ፈቃዳቸው ተነጥቆ ንብረታቸው እንደሚወረስ መንግስት ደንግጎ ነበር። በተጨማሪም ባለፈው ሳምንት ሶማሊያ አልሸባብን በተሻለ መሳሪያ ለመፋለም በተመድ የተጣለባትን የመሳሪያ ግዢ ማዕቀብ ለማስነሳት በምታደርገው ጥረት ከኢትዮጵያ ድጋፍ አግኝታለች። በሶማሊያ ከዚህ በፊት ባልታየ ቁጥር የገዘፈ የህፃናት ሞት ሊከሰት ይችላል ሲል የተባበሩት መንግስታት የህፃናት አድን ድርጅት ዩኒሴፍ ዛሬ አስጠንቅቋል። የድርጅቱ ቃል አቀባይ ጄምስ ኤልደር ከጄኔቭ በሰጡት መግለጫ በሶማሊያ በየቀኑ በእያንዳንዷ ደቂቃ አንድ ህፃን በከባድ የተመጣጠነ ምግብ እጦት ምክንያት ደክሞ ወደ ጤና ጣቢያ ይወሰዳል ብለዋል። የቅርብ አሃዞች እንደሚያመለክቱት ባለፈው ነሐሴ ወር ብቻ 44 ሺህ ህጻናት ከተመጣጠነ ምግብ እጦት ጋር በተያያዘ ወደ ጤና ጣቢያ ለህክምና ተወስደዋል ሲሉ ቃል አቀባዩ ጨምረው ተናግረዋል። ይህም በእያንዳንዱ ደቂቃ አንድ ህፃን መሆኑ ነው ብለዋል። እነዚህ ህፃናት ወደ ጤና ጣቢያ ለመምጣት እናቶች ለቀናት እንደሚጓዙ እና ህጻናቱም እጅግ ተዳክመው እንደሚደርሱ ዩኒሴፍ አስታውቋል። በተመጣጠነ ምግብ የተጠቁ ህፃናት በተቅማጥና ኩፍኝ የመሞት እድላቸው በ11 እጥፍ እንደሚጨምርም የህፃናት አድን ድርጅቱ ገልጾ እነዚህ አመላካቾች በሶማሊያ ከዚህ በፊት ያልታየ እልቂት እንደሚኖር የሚያስጠነቅቁ ናቸው ሲሉ ቃል አቀባዩ ጄምስ ኤልደር ጨምረው ገልጸዋል። በአሸባሪዎች እንቅስቃሴና በእርዳታ ሰራተኞች ላይ በተጋረጠው እንቅፋት ምክንያት ከፍተኛ ቁጥር ያላቸው ህጻናት የጤና አገልግሎት ወዳለበት መሄድ ስለማይችሉ የተጎጂዎች ቁጥር በይፋ ከተገለጸው በእጅግ እንደሚጨምር ቃል አቀባዩ አመልክተዋል። አሁን በሶማሊያ ያለው ሁኔታ ይላሉ ጄምስ ኤልደር በእንደ አውሮፓን አቆጣጠር 2011 ዓ ም 260 ሺህ ሰዎች ከሞቱበት ቸነፈር የባሰ ነው። ከፍተኛ የሆነ ምላሽ ካልተሰጠና አስፈላጊው መዋለ ነዋይ ካልተመደበ በግማሽ ምዕት ዓመት ታይቶ የማይታወቅ የሕፃናት እልቂት ይኖራል ሲሉ አስጠንቅቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ትናንት ማሊ ውስጥ መሬት ውስጥ የተቀበረ ፈንጂ በተሳፈሩበት ተሽከርካሪ ላይ ባደረሰው አደጋ ሦስት የሰላም አስከባሪ ጓዶች ሲገደሉ ሌሎች ሦስት ሰዎች ከባድ ጉዳት እንደደረሰባቸው የተባበሩት መንግሥታት ድርጅት አስታወቀ። ከአልቃይዳ ና ከአይሲስ ጋር ግንኙነት ያላቸው የእስልምና አክራሪዎች ላለፉት አስርተ ዓመታት ማሊ ውስጥ ጥቃት ሲያደርሱ ቆይተዋል። የተመድ ቃል አቀባይ ስቴፋን ዱጃሪክ ለዜና ሰዎች እንደተናገሩት ሰላም አስከባሪዎቹ አደጋው በደረሰባቸው ወቅት በሰሜን ማሊ የተቀበሩ ፈንጂዎችን በመፈለግና በመለየት ሥራ ላይ ነበሩ። ሦስቱ የተጎዱት ሰዎች በተመድ የሕክምና ሆስፒታል እየታከሙ እንደሆነ ለማወቅ ተችሏል። ለተመድ የሰላም አስከባሪ ጓዶች በማሊ አስቸጋሪ ሁኔታ ነው ያለው ያሉት ቃል አቀባዩ በዚህ ዓመት ብቻ 12 የሰላም አስከባሪ ጓዶች በተነጣጠረባቸው ጥቃት ተገድለዋል ብለዋል። በማሊ የተመድ የሰላም አስከባሪ ኃይል ከተመደበበት ከእንደ አውሮፓን አቆጣጠር 2013 አንስቶ 174 የሰላም አስከባሪ ጓዶች በተቃጣባቸው ጥቃት ተገድለዋል። በዚህም የተነሳ ማሊ ለተመድ የሰላም ጥበቃ ጓዶዎች በዓለም አደገኛዋ ቦታ ሆናለች። የሰው አልባ አውሮፕላኖችን ለሩሲያ በማቅረቧ የተባበሩት መንግስታት የጸጥታ ምክር ቤት ውሳኔን ተላልፋለች ስትል ዩናይትድ ስቴትስ ትናንት ኢራንን ከሰሰች። የፈረንሳይና የእንግሊዝ አጋሮቻችን ያላቸውን ግምገማ አጋርተውናል። ኢራን ሰው አልባ አውሮፕላኖችን ለሩሲያ በማቅረቧ የጸጥታው ምክር ቤትን ውሳኔ ቁጥር 2231 የሚጥስ ሆኑ አግኝተውታል። እኛም በዚህ እንስማማለን፣ ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ ቬዳንት ፓቴል ለሪፖርተሮች ተናግረዋል ሲል የቪኦኤ የፐርሺያ ቋንቋ አገልግሎት ዘግቧል። ኢራን የኒክሌር ፕሮግራሟን እንድትገታና በምትኩ የተጣለባት ማዕቀብ እንዲላላ ሲል የጸጥታው ምክር ቤት በእንደ አውሮፓውያን አቆጣጠር 2015 ወስኖ ነበር። ከኢራን ለሩሲያ የተሰጡትና ሩሲያ ዩክሬን ላይ የተጠቀመቻቸው ሰው አልባ አውሮፕላኖች በውሳኔ ቁጥር 2231 የተካተቱና ማዕቀብ የተጣለባቸው እንደሆኑ እናምናለን ሲሉ አክለዋል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ። ላለፉት ጥቂት ሳምንታት ኢራን ሰር በሆኑ ሻሂድ 136 በተባሉ ድሮኖች ከተሞቼን ደብድባለች ስትል ዩክሬን በተደጋጋሚ ማስታወቋ ይታወሳል። ኢራን ሩሲያን የሰው አልባ አውሮፕላኖች በማስታጠቅ የሚቀርብባትን ውንጀላ ታስተባብላለች። ኢራንያኑ ዩክሬንን ለማስታጠቅ ጥቅም ላይ የዋሉትን መሳሪያዎች የማቅረባቸው ጉዳይ ላይ ይዋሻሉ ሲሉ የዋይት ሀውስ የፕሬስ ጸሐፊ ካሪን ዣምፔር ትናንት ለዜና ሰዎች ተናግረዋል። የፕሬስ ጸሐፊው አክለውም ዩናይትድ ስቴትስ በሩሲያ እና በኢራን የሚካሄደው የጦር ማሳሪያ ንግድ ላይ ያለውን ማዕቀብ ተግባራዊ ታደርጋለች፣ ኢራንም ለሩሲያ መሳሪያ እንዳትሸጥ መንገዱን ከባድ ታደርግባታለች ብለዋል። በመጨረሻም አድማጮች፣ በልምምድ ላይ ነበር የተባለ የሩሲያ የጦር አውሮፕላን ይስክ በተባለች ከተማ መኖሪያ ሰፈር ውስጥ ወደቀ። ይህ ዜና እስከተጠናከረበት ድረስ 14 ሰዎች መሞታቸው ታውቋል። አደጋው በአንድ መኖሪያ ሕንፃ ላይ ከባድ እሳት ማስነሳቱም ታውቋል። የሩሲያ የመከላከያ ሚኒስቴር እንዳለው የአውሮፕላኑ አንደኛው ሞተር በእሳት የተያያዘው በልምምድ አገልግሎት ላይ በነበረበት ወቅት ነው። አብራሪዎቹና ሌሎቹ የአውሮፕላኑ ሰራተኞች የአደጋ ጊዜ መስፈንጠሪያውን ተጠቅመው አውሮፕላኑ ከመከስከሱ በፊት ራሳቸውን አትርፈዋል። ከአዞቭ ባህር አቅራቢያ የምትገኘው የይስክ ከተማ ባለስልጣናት እንዳሉት አደጋው አንድ ባለ ዘጠኝ ፎቅ የመኖሪያ ህንፃ ላይ ከባድ እሳት ቢያስነሳም ከሰዓታት በኋላ በቁጥጥር ስር ሊውል ችሏል። ከዩክሬን ድንበር አቅራቢያ የምትገኘውና ቁጥሩ ዘጠና ሺህ የሚደርስ ህዝብ መኖሪያ የሆነችው ይስክ ግዙፍ የሩሲያ ወታደራዊ አየር ጣቢያ መቀመጫም ነች። የሩሲያው የመከላከያ ሚኒስቴር እንዳለው አውሮፕላኑ ሱ 34 የተባለ ባለሁለት ሞተር ሱፐርሶኒክ ሲሆን ሩሲያ ከዩክሬን ጋር ባላት ጦርነት እየተጠቀመችበት መሆኑ ታውቋል። ፕሬዚደንት ቭላዲሚር ፑቲን ስለ አደጋው እንደተነገራቸውና የመንግሥት ባለሥልጣናት አስፈላጊውን እርዳታ እንዲያደርጉ ትእዛዝ መስጠታቸውን የክሬምሊን ቤተ መንግሥት አስታውቋል። ክብረትና ክብረን፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። እስከ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት። አመሰግናለሁ። እንግዱ ለሰዓቱ የዓለም ዜናዎች ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥቅምት 8 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየ ገበያው፣ የስርጭት መሀንዲሳችን ሺጋንግ ዋንግ ነው። የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆናታን ወከር ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ልውሰዳችሁ። ብዙም ሰዎች ብትጠይቂ እንዲሁም አሉ ሁላ ደስ ይለበር ብዙ ተምሬያለሁ ብዙ እንትን ብያለሁ ብዙ ወድጀዋለሁ ብለው የሚያወሩ እኔ ለእኔ ወድጀዋለሁ አልልም ግን በጣም አስተምሮኛል ብዙ ነገር። ወደ ዕለቱ አቢር እስከ ማለፋችን አስቀድሞ የሰማችሁ ድምፅ በሁለተኛው አጋማሽ በትምህርት በተሰኘው ፕሮግራም ላይ ከሚቀርቡ ድምጾች አንዱ ነው። ሰሞንኛውን የሁለተኛ ደረጃ መልቀቂያ ፈተና አስመልክቶ አንዲት ወጣት ተማሪ ከሰጠችው አስተያየት የተወሰደ ነው። ሙከራቸውን ልምምዳቸውንና ገጠመን ያሉትን ያጋራሉ። በሁለተኛው አጋማሽ ጠብቋቸው። አሁን ወደ በርገጥ ወደ ቀዳሚው የዕለቷ አብይ ርዕስ ቀደም ብዬ በመግቢያ ያስተዋወቅኩት ነው። የሰሜን ጦርነት ጉዳይ የዛሬ ማክሰኞ መረጃን ይመለከታል። የመከላከያ ኃይሎቹ ሽሬን አላማጣንና ኮረምን የያዙት በከተሞች ጦርነት ሳያካሄዱ ነው ሲል የመንግስት የኮሚኒኬሽን አገልግሎት ዛሬ አስታውቋል። የፌዴራል መንግስት ኃይሎች ሽረን ትናንት መቆጣጠራቸውን ያረጋገጠውና በበኩሉ የክተት ጥሪ ያወጣው ህወሓት የተኩስ አቁም ስምምነት በአስቸኳይ እንዲደረግና ወደ ክልሉ ሰብአዊ ድጋፍ ያለምንም ገደብ እንዲቀርብም ጠይቋል። ግጭቱ በአስቸኳይ እንዲቆም ከዓለም አቀፉ ማህበረሰብ እየቀረቡ ላሉ ጥሪዎች በግልጽ ምላሽ ያልሰጠው የፌዴራሉ መንግስት ሰራዊቱ በተቆጣጠራቸው አካባቢዎች እርዳታ በተሳለጠ ሁኔታ እንዲደርስ በቂ ዝግጅት አድርጌ ያለሁ ይላል። ይህ በእንዲህ እንዳለ ጦርነቱ እንዲቆምና የሰላም ንግግር እንዲጀምር ከዓለም አቀፉ ማህበረሰብ የሚሰሙት ግፊቶችም እንደቀጠሉ ነው። ለዝርዝሩ ኬኔዲ አባተ ትግራይ ክልል ውስጥ እየተካሄደ ያለው ጦርነት በተለያዩ ግንባሮች ተባብሶ መቀጠሉ እየተነገረ ሲሆን የመከላከያ ሰራዊቱ ከተሞችን እየተቆጣጠረ መሆኑን ፌዴራሉ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ የኢትዮጵያ መከላከያ በከተሞች ውስጥ ምንም አይነት ጦርነት ሳያካሂድ ሽሬን፣ አላማጣን እና የኮረም ከተሞችን መቆጣጠር ችሏል ብሏል። ህወሀትም ወራሪ ሲል የጠራቸው ኃይሎች ሽሬ ከተማን ጨምሮ አንዳንድ አካባቢዎችን ተቆጣጥረዋል ሲል ገልጿል። በትግራይ ክልል መገናኛ ያ ብዙኃን የተላለፈው ይህ የህወሀት መግለጫ ጠላቶቻችን እስካሁን በደረሱበት አካባቢ ባካሄዷቸው የመድፍ ድብደባዎች በርካታ ሰላማዊ ዜጎች ለሞትና ለጉዳት ሲዳረጉ በመቶ ሺዎች የሚቆጠሩ ደግሞ ከቀያቸው ተፈናቅለዋል ሲልም አመልክቷል። የክልሉ ህዝብ የህልውና ፈተና ገጥሞታል ያለው ህወሀት ወሳኝ ባለው በዚህ ምዕራፍ የክተት ጥሪም አቅርበዋል። ጦርነቱ ዳግም ካገረሸ በኋላ ህወሀት በተደጋጋሚ የክተት ጥሪ ሲያደርግ መቆየቱም ይታወቃል። በሌላ በኩል እየተባበሩ መንግስታት ድርጅት የሰብአዊ መብቶች ቢሮ ሰላማዊ ሰዎችን ሆን ተብሎ ኢላማ በማድረግ ጥቃት እየተፈጸመ ነው በሚል የሚወጡ ሪፖርቶች እንዲሁም በትግራይ ጦርነቱ መባባሱ አሳስቦኛል ብሏል። የቢሮው ቃል አቀባይ ራቫኒ ቫምዳሳኒ ዛሬ ጄኔቫ ላይ ለጋዜጠኞች በሰጡት መግለጫ ትግራይ ክልል ውስጥ የኢትዮጵያ ኃይሎች የፈጸሟቸው አንዳንድ የአየር ድብደባዎች ልዩነት ያላደረጉ ነበሩ ማለታቸውን ሮይተርስ ዘግቧል። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ደግሞ ትግራይ ውስጥ የሚካሄደው የአየር ጥቃት ግጭቱ በሰላማዊ ሰዎች ላይ እያደረሰ ያለውን አስከፊ ጉዳት እያባባሰው ነው ማለታቸው በዘገባው ተጠቅሷል። የኢትዮጵያ ጦር በሲቪሎች ላይ ጥቃት ይፈጽማል በሚል የሚቀርቡበትን ውንጀላዎች በተደጋጋሚ ያጣጣለው የኢትዮጵያ መንግስት በበኩሉ መከላከያ ሰራዊት በከተሞች ጦርነት እንዳያደርግ ተከልክሏል ባለው ጥብቅ ዲሲፕሊን ምክንያት በሲቪሎች ላይ ጉዳት እንዳያደርስ አድርጓል ሲልም ገልጿል። ይህም የህወሀትን ፕሮፓጋንዳ ሲያስተጋቡ የነበሩ አካላትን መዋርት እያመከነ ነው ብሏል መንግስት በመግለጫው በተያያዘ ዜና ጦርነቱ እንዲቆም የሰብአዊ እርዳታ አቅርቦት እንዲቀጥልና የሰላም ንግግር እንዲጀመር ከአለም አቀፉ ማህበረሰብ የሚወጡ ግፊቶች ቀጥለዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ቪዳንት ፓቴል ትናንት መግለጫ ሲሰጡ at all የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊት በጋራ የሚያካሂዱትን ወታደራዊ ጥቃት በአስቸኳይ እንዲያቆሙ እንዲሁም ኤርትራ ጦሯን ከሰሜን ኢትዮጵያ እንድታስወጣ ህውሀትም ተጨማሪ የትንኮሳ አድራጎቶችን እንዲያቆም እንጠይቃለን ብለዋል። ቃል አቀባይ ወክለውም ሰላማዊ ዜጎችን ማክበርና መጠበቅ የሚመለከታቸው አካላት ሁሉ ግዴታ እንደሆነ አሳስበው ለተቸገሩ ኢትዮጵያውያን ሁሉ ሰብዓዊ እርዳታ እንዲደርስ ሁሉም ወገኖች ምቹ ሁኔታ እንዲፈጥሩም ጠይቀዋል። በሌላ በኩል የሰሜን ኢትዮጵያውን ጦርነት በማስመልከት ትናንት ጥቅምት ሰባት ለጋዜጠኞች መግለጫ የሰጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በኢትዮጵያ ያለው ሁኔታ ከቁጥጥር ውጭ እየሆነ ነው፣ ግጭትና ውድመቱ አሳሳቢ ደረጃ ላይ ደርሷል ብለዋል። ግጭቱ በአስቸኳይ እንዲቆምና ተፋላሚዎች በአፍሪካ ህብረት የሚመራውን የሰላም ንግግር እንዲጀምሩም አሳስበዋል። በኢትዮጵያ ህዝብ ላይ እየሆነ ያለው መአት ሲሉ የጠሩት ሁኔታ ፈጥኖ እንዲያበቃ ለማስቻል የመንግስታቱ ድርጅት አህጉራዊውን ህብረት በሚቻለው ሁሉ ለማገዝ ዝግጁ መሆኑንም ዋና ጸሐፊው አስታውቀዋል። በመንግስታቱ ድርጅት ጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀ ሥላሴ ለድርጅቱ ዋና ጸሐፊ በትዊተር ገጻቸው ላይ በሰጡት ምላሽ የዋና ጸሐፊውን መግለጫ ያልተገባ ብለውታል። ከመጠን በላይ የተጋነኑ ያሏቸውን የጉተሬሽ ንግግሮች አንዳቸውም እውነታውን አያንጸባርቁም ያሉት አምባሳደር ታዬ የዋና ጸሐፊው ንግግር በአፍሪካ ህብረት የሚመራውን የሰላም ጥረትና የተባበሩት መንግስታት ድርጅት አዎንታዊና ገንቢ ሚና የመጫወት አቅምን ያዳክማሉ ሲሉ ተችተዋል። የአገሪቱ ብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ደግሞ አንዳንዶች ተባብሷል እያሉ ቀለም የሚቀቡት ግጭት በተቃራኒው አሁን እያበቃ ነው ብለዋል። ወደ ሌሎች ክልሎች ሲስፋፋ ግጭቱ እየተባባሰ ነበር፣ አሁን ግን እየቀነሰና እያበቃ ነው ሲሉ አክለዋል። አምባሳደር ሬድዋን በአፍሪካ ህብረት ለሚመራው የሰላም ንግግር ግን ህብረቱ ቀኑን እስኪያሳውቅ የጠበቅነን ብለዋል ዛሬ ባወጡት ትዊታቸው። በሌላ በኩል ግጭቱ በአስቸኳይ እንዲቆምና እርዳታ ወደ ትግራይ ክልል ያለምንም መከልከል እንዲገባ እየቀረቡ ያሉ ጥሪዎች ተግባራዊ እንዲሆኑ ሕወሓት መጠየቁን ቀጥሏል። በተለያዩ የአለም አቀፍ አካላት የቀረበውን የተኩስ አቁም ጥሪ እንደሚቀበል ትናንት በድጋሚ ያሳወቀው ሕወሓት ዛሬ ባወጣው መግለጫም ግጭት በአስቸኳይ እንዲቆምና የሰብአዊ እርዳታ ያለምንም መደናቀፍ ወደ ትግራይ ክልል እንዲገባ አለም አቀፉ ማህበረሰብ ኃላፊነቱን በአስቸኳይ ሊወጣ ይገባል ብሏል። የኢትዮጵያ መንግስት በበኩሉ ለአፍሪካ ህብረት መራሹ የሰላም ንግግር ዝግጁነቱን ቢያረጋግጥም ግጭቱ በአስቸኳይ እንዲቆም ከአለም አቀፉ ማህበረሰብ በተደጋጋሚ እየቀረቡ ያሉ ጥሪዎችን በተመለከተ በግልጽ ያለው ነገር የለም። ከእርዳታ አቅርቦት ጋር በተያያዘ ግን መከላከያ በተቆጣጠራቸው አካባቢዎች እርዳታ በተሳለጠ መንገድ እንዲደርስ የኢትዮጵያ መንግስት በቂ ዝግጅት አድርጓል ሲል የመንግስት ኮሚኒኬሽን አገልግሎት በዛሬው መግለጫው አመልክቷል። ይህም የሽሬ አውሮፕላን ማረፊያን ተጠቅሞ እርዳታ ማድረስን ይጨምራል ብሏል። ለዚሁ የእርዳታ አቅርቦት በሰሜን ጎንደር በኩል ወደ ሽሬ የሚወስደውንና ከኮምቦልቻ ደሴ፣ ወልዲያ፣ ቆቦ፣ አላማጣ ያለውን መንገድ ለመክፈት እየሰራ መሆኑንና ለዚህም ኮሚቴ መቋቋ ሙን መንግስት ገልጿል። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ። ኬኔዲ አባተን ለዘገባው አመሰግናለሁ። አድማጮች፣ በመጽሔቱ የትንታኔ ርዕስ ተከታዩ ደግሞ ወደ ወለጋ ይወስደናል። በኦሮሚያ ክልል ምስራቅ ወለጋ ዞን ክርሙ ወረዳ ውስጥ በሚገኙ ሁለት ቀበሌዎች ባለፈው ቅዳሜ ታጣቂዎች አደረሱት በተባለ ጥቃት ሰላሳ ሰዎች ተገድለዋል ሲሉ የወረዳው አስተዳዳሪ አቶ ፈቃዱ ሁንዴ ለአሜሪካ ድምፅ ገልጠዋል። አስተዳዳሪውንና የተጎጂዎቹን ቤተሰቦች ያነጋገረው ዘጋቢያችንና ኮር መልካ ዝርዝሩን ይዟል። ምስራቅ ወለጋ ዞን ውስጥ የኪረም ወረዳ ነዋሪ መሆናቸውን የተናገሩ ግለሰብ ለአሜሪካ ድምፅ በሰጡት ቃል እርሳቸው ከሰባት የቤተሰባቸው አባላት ጋር ከጉዲና ጅሬኛ ቀበሌ ተፈናቅለው በመጠለያ ውስጥ እንደሚገኙ አመልክተዋል። ከአማራ ተወላጆች መካከል የታጠቁ ሰዎችና ምንም አይነት መረጃ ሳይኖረን ቅዳሜ በጠዋት መጥተው ከከበቡም በኋላ ተኩስ ጀመሩ። ብዙ ሰው እዛው ነው የተገደለው። የቆሰሉና የሸሹም አሉ። ከነዚህ ሰዎች መካከል አብረን ተወልደን አብረን ያደግን ይገኙበታል። አገሩንም ቋንቋውንም ያውቃሉ። ነገር ግን ሰልጥነው ተደራጅተው መሳሪያ ታጥቀው መጥተው ነው ጥቃት የፈጸሙት። እኛ የተፈናቀልነው ከጉድና ጅረኛ ቀበሌ ሲሆን አሁን ተበታትነን ችግር ውስጥ እንገኛለን። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ተፈናቃይ የአማራ ተወላጆች ናቸው ያሏቸው ታጣቂዎች ሸኔን እናጠፋለን በሚል ጥቃቱን መፈጸማቸውንና በአካባቢው ነበሩ ያሏቸው የመንግስት ኃይሎችም ሁኔታውን ለመቆጣጠር የወሰዱት እርምጃ እንደሌለ ተናግረዋል። በኪረሙ ጨፌ ሶሩማ ቀበሌ ውስጥ በተፈጸመው ጥቃት አባታቸውንና ሌሎች ስድስት የቅርብ ዘመዶቻቸው እንደተገደሉባቸው ዶክተር ድሪባ አብደና እንደሚባሉና ነቀምቴ ውስጥ ሀዘን መቀመጣቸውን የገለጹ ሰው የአባታቸውን መገደል የተረዱት ከአካባቢው ሰዎች መሆኑን ተናግረዋል። እኔ ከነጀላ ሚዳም የአባ አብደና ዱሬሳ ቦካ ጀደሞ ዛርሳ ወጋ የተጎዱብኝ አባቴ አብደና ዱሬሳ ቦካ ይባላሉ። የሰማኒያ አምስት ዓመት አዛውንት ናቸው። ከእርሳቸው ጋር የነበሩ ሸሽተው ከጥቃቱ ሲያመልጡ፣ አባቴ ግን ታማሚ ስለነበሩ ሸሽቶ ሊያመልጡ አልቻለም። ደጃፋቸው ቁጭ ባሉበት ቦታ ነው ተኩሰው በጥይት ተገደሏቸው። የተገደሉት ስድስት ሰዎች ዘመዶቻችን ናቸው። ሁሉም ሮጦ ማምለጥ የማይችሉ አቅም ደካሞች ነበሩ። መንግስት ለህዝባችን እንዲደርስና የዜጎችን ደህንነት እንዲጠብቅ እንደ አንድ ተጎጂ ቤተሰብ መግለጽ እፈልጋለሁ። ሰላሳ ሰው ተገሎበታል የተባለው የዚህ ጥቃት ፈጻሚዎች የአማራ ጽንፈኞች ሲሉ የገለጿቸው ታጣቂዎች መሆናቸውን የኪረሙ ወረዳ አስተዳዳሪ አቶ ፈቃድ ሁንዴ ለቪኦኤ ገልጸዋል። ሲንጣለዬ መቃሰብ አማራቴን ሁንዳኒ አኔ ዲነር ኩተ ጀዳኒ ሶበኒ ሜሻ ሴራ አላ። በአማራ ህዝብ ስም መንግስት የማያውቃቸው ህገወጥ የሆኑ መሳሪያ ታጥቀው ጠላትን እመታለን ብለው የሚንቀሳቀሱ ጽንፈኞች ናቸው። በኪረሙ ወረዳ ውስጥ በሚገኙ ጉድነጅሬኛ፣ ጨፌ ሶሩማ፣ ቡርቃ ሶሩማ ና ነጭኖ አራት ቀበሌዎች ውስጥ ክላሽ ይዘው ከ26 ኪሎ ሜትር በላይ በመጓዝ ነው ጥቃት የፈጸሙት። የኪረሙ ወረዳ ነዋሪዎች የሆኑ እንዲሁም ከሆሮጉድሩ ዞን ውስጥም የመጡ ነበሩ። ዕድሜያቸው ከሰባ አምስት እስከ 90 የሆኑ የአገር ሽማግሌዎችና የሃይማኖት አባቶች ናቸው የተገደሉት 29 ወንዶችና አንድ ሴት በአጠቃላይ 30 ሰዎች ናቸው የተገደሉት በድርጊቱ በጣም አዝነናል። ታጣቂዎቹ ከአምሳ በላይ ቤቶችን አቃጥለዋል ብዙ ከብትም ዘርፈዋል ያሉት የኪረም ወረዳ አስተዳዳሪ የመንግስት ጸጥታ አስከባሪዎች ጥቃቱን ያልተከላከሉት ለጸጥታ ግዳጅ ወደ ሌላ ቦታ በመሄዳቸው እንደነበረም አክለው ገልጸዋል። ቃሚ ነገኛሞ ጂኒ ከለቲ አርፈኒኒ አነረቲ ዋንተ ጅሩ የጸጥታ አስከባሪው በአራቱም አቅጣጫ ለጸጥታው ስራ ተሰማርተዋል። ገሚሱ ደግሞ በዚህ ወረዳ ከተማውን ጠላት ሊይዝ ጥረት በማድረግ ላይ ስለሚገኝ ጥበቃ እያደረገ ነው ጥበቃው ላልቶ ሳይሆን የምታገኘው መረጃ አለ የማታገኘው መረጃም በመኖሩ ብዙ አጥቂዎቹ ከሚሊሻዎች አቅም በላይ በመሆናቸው ነው። ይህ የተከሰተው አገሪቱን ለማፍረስ እየተንቀሳቀሱ ስለሚገኙ መንግስት አፋጣኝ ምላሽ እንዲሰጠን ጠይቅ ያለው ጥቃቱ ተፈጸመ በተባለበት አካባቢ የስልክ አገልግሎት ባለመኖሩ የአካባቢውን ነዋሪዎች በቀጥታ ለማነጋገር አልቻልኩም። የኢትዮጵያ ሰብዓዊ መብቶች ኮሚሽንም በዚሁ የስልክ አገልግሎት አለመኖር ምክንያት ደረሰ ስለተባለው ጥቃትና ግድያ እስካሁን ማጣራት አለመቻሉን ገልጿል። ነዋሪዎችና ባለስልጣናቱ ፋኖ የሚባል የአማራ ጽንፈኞች ቡድን ሲቪሎች ላይ ጥቃት እንደሚፈጽም የሚናገሩ ሲሆን በአካባቢ የሚኖሩ የአማራ ተወላጆች ደግሞ ባለስልጣናቱ ሸኔ ብለው የሚጠሩትንና ስሙ የኦሮሞ ነጻነት ጦር እንደሆነ የሚናገረው ታጣቂ ቡድን ሲከሱ ቆይተዋል። በሌላ በኩል ግን እንዲህ አይነት ማንነትን የለዩ ጉዳቶችን የሚያደርሱት በመንግስቱ የሚደገፉ የሚሊሻ ኃይሎች መሆናቸውን የሚናገሩት የቡድኑ መሪዎች ታጣቂዎቻቸው በሲቪሎች ላይ ጥቃት እንደማይፈጽሙ በመግለጽ ክሶቹን ያስተባብላሉ። በተያያዘ መረጃ የተባበሩት መንግስታት የሰብአዊ ድጋፎች ማስተባበሪያ ቢሮ በኦሮሚያ ክልል ውስጥ በተለይም በወለጋ ዞኖች ውስጥ በቀጠለው ግጭት ወደ አማራ ክልል የሚደረገው መፈናቀል መቀጠሉን አስታውቋል። ቢሮ አክሎም ከኦሮሚያ የተፈና ቀሉ ቁጥራቸው የበዛ ሰዎች በጎጃም፣ ሰሜን ሸዋ፣ ደቡብ ወሎ፣ ዋግምራ፣ ባህር ዳርና ደብረ ብርሃን ከተሞች ውስጥ ተጠልለው እንደሚገኙ አረጋግጠዋል ብሏል። የዜጎች የመኖር መብትና ደህንነት እንዲጠበቅ የሚያሳስበው የኢትዮጵያ ሰብዓዊ መብቶች ኮሚሽን በተለያዩ ጊዜዎች ባወጣቸው ሪፖርቶች በምዕራብ ኦሮሚያ አካባቢዎች አለ ለሚባለው የፀጥታ ችግር ትኩረት ሊሰጠው እንደሚገባ ሲጎተጉት ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ ማኮርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የ የ2014 ሁለተኛ ዙር ብሔራዊ ፈተና ዛሬ ተጀምሯል። የ2014 ዓ.ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና ሁለተኛ ዙር ዛሬ መጀመሩን የትምህርት ሚኒስቴር አስታውቋል። የተቋሙ የኮሚኒኬሽንና የሕዝብ ግንኙነት ሥራ አስፈጻሚ አመለወርቅ እስቄል ለአሜሪካ ድምፅ እንደገለጡት በሁለተኛው ዙር ለፈተና የተቀመጡት ከ354,000 በላይ የተፈጥሮ ሳይንስ ተማሪዎች ናቸው። በዩኒቨርሲቲዎች እየተሰጠ ባለው በዚህ ፈተና ከመጀመሪያው ዙር በተቀሰሙ ልምዶች በዚህ ዙር አፈጻጸሙ የተሻለ እንዲሆን ዝግጅት መደረጉን አመልወርቅ ተናግረዋል። የዘንድሮን የብሔራዊ ፈተና የሚወስዱ 976 ሺህ ተማሪዎች ሲሆኑ በአንዳንድ የአገሪቱ አካባቢዎች ባለው የጸጥታ ችግር ሳቢያ ትግራይን ሳይጨምር 56 ሺህ ተማሪዎች ለፈተና እንደማይቀመጡ መገለጹም ይታወቃል። ገብረ ሚካኤል ገብረ መድን አቀናብሮታል። በዚህ ዓመት መስከረም 30 ቀን የተጀመረው የ2014 ዓ ም የ12ተኛ ክፍል መልቀቂያ ብሔራዊ ፈተና ሁለተኛው ዙር ከዛሬ ጀምሮ እየተሰጠ መሆኑን የትምህርት ሚኒስቴር የኮሚኒኬሽን እና የሕዝብ ግንኙነት ስራ አስፈጻሚ አመለወርቅ ወርቅ ህዝቅኤል ለአሜሪካ ድምፅ ተናግረዋል። ፈተናው በጥሩ ሁኔታ ነው የተካሄደ ያለው። ምንም የገጠመንም ችግር የለም። ጠዋት ላይ ሁሉም ዩኒቨርሲቲዎች በሰላማዊ መንገድ ፈተናው ተጀምሯል። አሁን ባለው ሁኔታ እስካሁን ስትጀመር ምንም አይነት ችግር አልገጠመንም። አሁን በምናወራበት በዚህ ሰዓት ተማሪዎች የመጀመሪያውን ዙር ፈተና ተፈትነው ለምሳ እየወጡ ያሉበት ሁኔታ ነው ያለው። ስራው የመጀመሪያው ዙር ሲጠናቀቅ ከጸጥታ አካላት ጋርም የመጀመሪያውን ዙር ከተለያዩ አካላት ጋር የመገምገም ጥሩ የሚባሉ ልምዶችን የመቀመር ያጋጠሙ ችግሮችን ደግሞ ለዚኛው ዙር ለሁለተኛው ዙር የማስተካከል ስራዎች ሰርተናል እና በጥሩ ሁኔታ ላይ ነው ያለነው። በሁለተኛው ዙር ከ354,000 በላይ የተፈጥሮ ሳይንስ ተማሪዎች ለፈተና መቀመጣቸውን የተናገሩት ስራ አስፈጻሚዋ ከአንደኛው ዙር ልምድ በመቅሰም በዚህኛው ዙር የተሻለ ዝግጅት መደረጉንም አብራርተዋል። በአጠቃላይ በሁለተኛው ዙር 354529 ተማሪዎችን ለመቀበል ነው አቅደን የነበረው 201708 ወንዶችና 152821 ሴቶችን በድምሩ ወደ 354 ሺህ አካባቢ ተማሪዎችን አቅደን ነው ለማስፈተን ወደዚህ የገባ ነው። አሁን ባለን መረጃ ሁሉም በሚባል ደረጃ ገብቷል። በመጀመሪያ ዙር ማጠቃለያ እንደገለጽንላችሁ ተማሪዎች በአማራ ክልል አንዳንድ ቦታዎች ላይ ጥሩ መውጣት እንደዚህ አይነት ነገሮች ታይተው ነበር። ያው ወደፊት ላይ የሚገለጹ ሂደቶች እንዳሉ ሆኖ ተመሳሳይ ነገሮች እንዳይከሰቱ አንዳንድ ነገሮችን ሁለተኛ ደግሞ ከዚህ ከትራንስፖርቴሽን ከአንዳንድ ከሎጂስቲክ አንፃርም ያጋጠሙ ጥቃቅን ችግሮች ነበሩ። እነዛን የማስተካከል ዝግጅቱን የማጠናከር ስራዎች ሰርተናል። በመጀመሪያው ዙር 586 ሺህ የማህበራዊ ሳይንስ ተማሪዎች ለፈተና የተቀመጡ ሲሆን ከአራት ዩኒቨርሲቲዎች 12 ሺህ ተማሪዎች ፈተናውን ጥለው ወጥተዋል ብለዋል። ትምህርት ሚኒስቴር በዛሬው ዕለት የተጀመረው የሁለተኛው ዙር ፈተና እስከ ጥቅምት 11 ድረስ እንደሚቆይ ታውቋል። ዘንድሮ ፈተና የሚወስዱ ተማሪዎች ብዛት 976000 ሲሆን በአንዳንድ የአገሪቱ አካባቢዎች ባለው የጸጥታ ችግር ምክንያት ትግራይን ሳይጨምር 56000 ተማሪዎች ለፈተና እንደማይቀመጡ መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ ገብረ ሚካኤል። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ዓለም አቀፍ ርዕሰ ጉዳይም ቢሆን ወደ ጎረቤት ሶማሊያ ነው የሚወስደን። የማዕከላዊ ሶማሊያ ገዢዎች በአልሻባብ እስላማዊ ታጣቂ ቡድን ውስጥ የሚገኙ አንጋቾችን ለገደለ ሰው እስከ 25ሺ ዶላር የሚደርስ የገንዘብ ሽልማት እንደሚሰጠው አስታወቁ። የሂራን ግዛት አስተዳዳሪዎች የአልሻባብ ሚሊሻ ቡድን ሚስቶቻቸውና እናቶቻቸውን ጨምሮ ኢላማ እንዲደረጉ ሰራዊቱና የጎሳ ሚሊሻያዎችን ማዘዛቸው ነው የተዘገበው። ራይት ግሩፕ እና የደህንነት ባለሙያዎች ህገወጥ የግድያ ጥሪው እንዳሳስባቸው ገልጠዋል። አህመድ ሞሐመድ ከሞቃዲሾ የላከውን የዚህን ዘገባ ዝርዝር የደንገረመው እንደሚከተለው አቀርበዋለች። የሂራን ክልላዊ ሀገረ ገዥ አሊ ጄት በማዕከላዊ ሶማሊያ ክልል እየተካሄደ ባለው ጦርነት የአልሸባብ ታጣቂዎችን ለሚገድሉ ሰዎች አስተዳደራቸው ወሮታ እንደሚከፍል እሁድ ዕለት ባደረጉት ጋዜጣዊ መግለጫ አስታውቀዋል። ሀገረ ገዡ ይህንን ያሉት በማዕከላዊ ሶማሊያ ሂራንና ጋልጋዶድ ክልሎች ከአልሸባብ ጋር የሚካሄደው ጦርነት ተባብሶ ባለበት በአሁኑ ወቅት ነው። ቀደም ባሉት ጊዜያት በተለየ መልኩ ሲቪሎች በታጣቂው ቡድን ላይ ከጦር ሰራዊቱ ጎን ተሰልፈው እየተዋጉ ናቸው። ሀገረገዥ ገዥ አሊ ጃይት ሸባብ ወፍኪ ሰወዲለ ሀድ መለስ ምክላዮ የአልሸባብን ተዋጊዎች የገደለ ማንኛውም ሰው አምስት ሺህ ዶላር ይሸልማል። ከፍተኛ የአልሸባብ መሪዎችን የገደሉ አስር ሺህ ዶላር ሲያገኙ እንደ አሌ ድኅር ያሉ የአልሸባብ ቃል አቀባይን የመሰሉ ከፍተኛ አመራሮችን የገደሉ ደግሞ 25 ሺህ ዶላር ይሸልማሉ። በደቡብ ማዕከላዊ ሶማሊያ ሰፊ ግዛት የተቆጣጠረውን አልሻባብን ለመዋጋት በሲቪሎችና በወታደሩ መካከል የተደረገው ጥምር ተልእኮ ወሳኝ ነው ተብሎ እየተደነቀ ነው። የሶማሊያ መንግስት ታጣቂ ቡድኑን ለማጥፋት አስፈላጊውን ሁሉ እንደሚያደርግ አስታውቋል። ሀገረ ገዡ ይሄ ተልእኮ የአልሸባብ ታጣቂ ቡድንን የቤተሰብ አባላትንም ይጨምራል ብለዋል። የአልሸባብ ሚስቶችና እናቶች እንዲገደሉሻሉ አልሸባብ የሆኑ ዘመዶቻችሁን እንድትገድሉ እፈልጋለሁ። የአልሸባብ ታጣቂ ቤተሰቦችን ማጥቃትን በተመለከተ የተወሰደው ውሳኔ የሰብአዊ መብት አቀንቃኞችን አሳስቧቸዋል። አብዱላሂ ሐሰን በአምነስቲ ኢንተርናሽናል ተመራማሪ ሲሆኑ ለአሜሪካ ድምጽ በሰጡት ቃል የአልሸባብ ታጣቂዎች ቤተሰቦችን ኢላማ ማድረግ ዓለም አቀፉን የሰብአዊ መብት የጣሰ ነው ብለዋል አንደ ኢንተርናሽናል ዩማኒቴሪያን ሎ በዓለም አቀፉ የሰብአዊ መብት ሕግ በግጭት ላይ ያሉ አካላት በሙሉ ሁል ጊዜም ቢሆን በተዋጊዎችና በሲቪሎች መካከል ልዩነት እንዲያደርጉ ይገደዳሉ። ተሳታፊዎች የሲቪሎችን ሕይወትና ንብረት ላለመጉዳት ጥንቃቄዎችን ማድረግ አለባቸው። በሶማሊያ መንግስትና በቀጠናው እንዲሁም በዓለም አቀፍ ደረጃ ያሉት አጋሮቹ እንዲሁም ደግሞ በታጣቂው አልሸባብ ሲቪሎች ላይ ጉዳት ላለማድረስ ዓለም አቀፍ ህጎችን ማክበር አለባቸው። አብዱል አዚዝ ሁሴን አይዛክ በዴንማርክ በሚገኘው የመሐመድ ቢን ካሊፋ የስልጣኔና የባህል ምርምር ማዕከል የደህንነት ተንታኝ ናቸው። አይዛክ ይህ አካሄድ ሌላ መጥፎ አጸፌታ ሊኖረው እንደሚችል በመግለጽ ተመሳሳይ ሀሳብን ይጋራሉ። የአልሸባብ ቤተሰቦችና ህጻናትን ኢላማ ማድረግ እጅግ አደገኛ ነው ምክንያቱም ምንም እንኳን አንዳንድ የውጭ ሀገር ዜጎች ቢኖሩም ዘጠና ከመቶ የሚሆኑት አልሸባቦች የሶማሌ ዜጎች ናቸው። ሰይጣን አሊያም ደግሞ አዲስ መጥ ፍጥረት አይደሉም። ስለዚህም አልሸባብና ቤተሰቦቻቸውን ሳናጠቃ ከጎሳዎቹ ድጋፍ ሊያገኙ ይችላሉ። አይዛክ እንደ ዩናይትድ ስቴትስ ያሉ ሀገራት በአልሸባብ መሪዎች ላይ ለጠቆመ ያስቀመጡትን የወሮታ ክፍያ መኖሩን በመግለጽ ሽልማቱ መልካም አካሄድ ነው ይላሉ። ይሄ የወሮታ ክፍያም ወታደሮችና የጎሳ ሚሊሻዎችን የሽብርተኛ ቡድኑን መሪዎችን ለመያዝ የሚያደርጉት ጥረትን የሚያጎለብት ነው ይላሉ። የሶማሊያ መንግስት ከዚህ ቀደም ይህን መሰሉ እረታዎች የነበሩት ቢሆንም ክፍያዎቹ ግን ከአልሸባብ ጋር የተያዙ መረጃዎችን ለመቀበል ብቻ ነበሩ። እንደ ኤሮፓያን አቆጣጠር በ2018 መንግስት በአሸባሪዎች ጥቃት ንብረታቸው የተጎዱባቸው ሰዎች ካሳ እንደሚከፍል አስታውቆ ነበር። ይሁን እንጂ ይሄ ቃል ተጠብቆ እንደሆነ የሚጠቁሙ ምንም አይነት የህዝብ መረጃዎች የሉም። ስለዚህ የአሁኑ አዲስ መመሪያ መጠበቁን በተመለከተም እርግጠኛ ነገር የለም። ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሶስት መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ሳምንታዊ ቅንብር ነው የምናልፈው ትምህርት ትምህርት ለዛሬው በሰሞናዊው ትምህርት ነክ ርዕሰ ጉዳይ ላይ ያተኩራል። አሁን የ12ኛ ክፍል መልቀቂያ ፈተና ነው። የፈተናዎችን ኩረጃና ስርቆት ለመከላከል በሚል ለመጀመሪያ ጊዜ በከፍተኛ ትምህርት ተቋማት የተሰጠውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና የወሰዱ የማህበራዊ ሳይንስ ተማሪዎች ፈተናቸውን አጠናቀው ተራውን ለተፈጥሮ ሳይንስ ተማሪዎች አስረክበዋል። ሆኖም በመጀመሪያ ዙር የፈተና አሰጣጥ ወቅት በአንዳንድ ከፍተኛ ተቋማት ህይወት ያጠፋ ግጭት፣ ብዙዎች ለጉዳት የደረሱበት አደጋ፣ እንዲሁም ከ12ሺ በላይ ተማሪዎች አንፈተንም ብለው መውጣታቸው መዘገቡ። በአዲስ አበባ ደግሞ አንዳንድ ወንጀሎችና የምግብ እጥረት ጨምሮ የመሳሰሉ ችግሮች እንደነበሩ ተማሪዎች ይገልጣሉ። ስመኝሽ የቆየ ከአዲስ አበባ ተፈታኞች መካከል የዳያመንድ አካዳሚ የተባለ ትምህርት ቤት ተማሪ የሆነችውንና የሆነችውን መናወንድ ወሰንን አነጋግራ አጠቃላይ ሂደቱ ምን ይመስል እንደነበር ታስቃኘናለች አስራሁለተኛ ክፍል ተፈትነሽ ጨርሰሻል። በመጀመሪያ እንኳን ደስ አለሽ። እንኳን አብረው ደስ አለሽ። ትልቅ ረፍት ይመስለኛል ይሄ። ትልቅ ፈተና ነው እና በጣም እንዴት ነበር ጭንቀቱ፣ ዝግጅቱ? ዝግጅት እኔ ጀመርኩት አመቱ ሲጀምር አካባቢ ነበረ። ስለዚህ በጣም ስሰራ ስለነበር የሆነ ብዙም አልከበደኝም ማለት፣ በጣም አልተጨናነኩኝም። አሪፍ ነበር። በቃ የመፈተኛ ቦታ ሼት ነበር የተፈተንኩት ላምበረት ጋር ያለ ኢትዮ ቻይና የሚባል ቴክኒክ እና ሙያ ዩኒቨርሲቲ። እንግዲህ መጀመሪያ ጊዜ ነው የአስራ ሁለተኛ ክፍል ተማሪዎች በየዩኒቨርሲቲ ውስጥ ገብተው እንዲፈተኑ የተደረገው እና ይህ ያፈታተን ሁኔታ ይፋ ሲደረግ መጀመሪያ ምን ተሰማሽ? መጀመሪያ በጣም ፈርቼ ነበር። ምክንያቱም ሲጠሩን ትምህርት ቤት ዶርም ሊመድባችሁ የሚችሉት ከማታውቁት ሰው ጋር ነው፣ ስለዚህ ተዘጋጁ። ደግሞ በምግብ ዙሪያም የሆነ የተለየ ምግብ ነው ምትበሉት ምናምን ስንባል ይሄን ሁሉ ስሰማ ፈርጬ ነበር። ምክንያቱም ከቤት ውጭ አድሬ አላውቅም እና ይሄ ሁሉ አዲስ ስለነበር እኔ ፈርጬ ነበረ። ግን ስገባ ኖርማል ነበር። እንትን ሲልቻ ነሽ የፈራሽው ወይስ ቤተሰቦችሽም? ወይ ሁላችንም የፈራ ነው። እነሱም ስለሚያውቁ ከእኔ ከቤት ውጭ አድሬ ስለማላውቅም ለእነሱም አዲስ ነው። የገባን ቀን አስርዬ አትጨነቂ ሺ ምናምን እያሉ ለማጽናናት እየሞከሩ ነበር። ስልክም ስለሌለ በጣም በቃ ተጨናንቀው ነበር፣ እንዴት ትሆናለች ይቺ ልጅ ብለው። ግን ደህና ነበርኩ። እንዳልሽው የምታድሩበት ሁኔታ፣ ምግቡ፣ የመሳሰሉት ነገሮች በወር የሰማሽው ነበር። ስትገቢስ ምን አጋጠመሽ? ስገባ ያው ስልክ የሚያስደውለኝ ሰው ይኖራል ብዬ ጠብቄ ነበረ። ግን ኤመርጀንሲ ካለ ብቻ ነው ስልክ መደወል የሚቻለው። ማለት በጣም ትልቅ ኤመርጀንሲ ካልሆነ ሄደች ማስደወል ምናምን አትችይም። ስለዛ እሱ ነገር ትንሽ ከብዶኝ ነበር። አዳሩ ደግሞ እንደ አጋጣሚ ከዳይመድ ተማሪዎች ጋር ነው የተመደብኩት አስራ ሁለት ሴቶች ነበር። ሁላችንም አንድ ክፍል ውስጥ ነው ያደር ነው ክፍሉ በጣም ሰፊ ስለነበረ በጣም አልተጣበብንም እና ችግር አልነበረውም። ሌላ ምግቡ ደግሞ ካፌ አለ ተብዬ ነበር እና የመጀመሪያ የገባው ቀን አዝዤ በልጄ ነበረ ግን በሚቀጥለው ቀን ምግብ አልነበረም እዛ ካፌ ውስጥ። ስለዚህ በቃ መንግስት ያዘጋጀው ምግብ ላይ ነበር ሂጄ ስበ ላይ ነበረው። ቶሎ ያልቃል የመሳሰሉ ነገሮች እንሰማለን እኛ እዚህ ውጭ ሆነን እና እንዴት ነበር እሱ? እኔ ሲሄድ አልቆ አያውቅም ማለት ወይም ቶሎ ስለሚሄድ ይመስለኛል፣ አላውቅም። ግን በቃ ሲርበኝ እሄዳለሁ። አንዳንዴ ደግሞ ትኩሶ ነው ይደርሰኛል፣ አንዳንዴም ትንሽ ቀዝቀዝ ብሎ ይደርሰኛል። እና በቃ እንደዛ ሽሮ ነበር ስበ ላይ በእነዚህ ፈተና በሚሰጡባቸው ጊዜያት ውስጥ የተለያዩ ዜናዎች ከፈተና አሰጣጥ ሁኔታ ጋር በተያያዘ ይወጡ ነበረ አዲስ አበባ ውስጥ ተማሪዎችን ስርቆት ገጥሟቸዋል ንብረታቸው ተሰርቆባቸዋል የሚል ምግብ ቶሎ ያልቅ ነበረ በደንብ አልተዳረሰም የሚል ከአዲስ አበባ ውጭ ደግሞ ተማሪዎች አለመፈተን አደጋም ጨምሮ ደርሰዋል እና እነዚህን ተሰሙ ትሰሙ ነበረ ከሰማችሁስ ምን አይነት ስሜት ነበረ የሚፈጥርባችሁ ግቢ ውስጥ እያለን የውጭ ነገር ምንም አልሰማንም፣ ግን እዛው ግቢ ውስጥ የነበሩ ችግሮች ነበሩ። ለምሳሌ ሰኞ ልንፈተን እሁድ ማታ ፈተና ተሰርቋል የሚባል ወሬ ተዳርሶ ሲረበሽ ነበር፣ ግን ፌዴራሎች መጥተው ምናምን በታተኗቸው ግን ያው ዶርም ገብተንም ረብሻው ቀጠለ። ማለት በጩኸት በር መደብደብ ምናም እንደዚህ አይነት የመሳሰሉ ነገሮች ነበሩ እና ይህን ስሰማ እኛ ደንግጠን ነበር በጣም ማለት ይህን ያህል ኢንታክት የሆነ ቦታ ውስጥ የገባ ነው ፍርሃት ሊለቀቅብን ነው ወይስ የምር ተፈትነን ልንወጣ ነው? ፈተናስ ደግሞ የሚሰረቅ ከሆነ ለምን ገባን ምናምን ብለን እንትን እየተናደድን ነበር። ግን ዝም ብሎ ወሬ መሆኑ ስንሰማ ተው ነው እና ተኛን። እንደዚህ አይነት ወሬዎች የሚወጡትና ና የሚዳረሱት በምን መልኩ ነው? ያው አንድ ሰው ካወራ አንድ ሰው በቃ ካወራ በአስር ደቂቃ ውስጥ ወይም በጥቂት ሰዓት ሙሉ ትምህርት ቤቱ ወይም ሁሉም ተማሪ ሊዳረስ ይችላል። ሁሉም ተማሪ ሊሰማ ይችላል። በጣም ቀላል ነው መረጃ እንትን ለማለት እና ስልሰማው በጣም እኔ ተበሳጨው በጣም ማለት ያጠናውት በዚህ የለፋውት አንግዜ እንደ ፍቻ ያጠናውት እንዲሉ ሰረቅነው ፈተናው ወይስ? እሺ እዚህ ገብቼ የማድረው ለዚህ ነው ና ብዬ እያልኩ ነበር። ከዛ ግን ትንሽ ቆይተው መጡ ና አይ፣ ሀሰተኛ መረጃ ነው አልተሰረቀ፣ ምንም ነገር ዝም ብሎ ወሬ ነው ማን ያላችሁ። ምክንያቱም ያው ጓደኞቻችን ውጭ ነበሩ። ሁላችን የምንረጋጋ ምንም ዝም ብሎ ነው የሚረምሹት እና ብለን ስንት ሰዓት እንደሆነ አላቅም ግን በጣም አምሽነ እንደተኛ ናቃለሁ። መቼ የሰማሽ ውጭ ያሉትን ነገሮች? ለምሳሌ እንግዲህ የሚያሳዝን አደጋ ተፈጥሯል ሀዋሳ ላይ፣ ሌሎችም ክልሎች ላይ ተማሪዎች አቋርጠ የመውጣት ሕይወት የመጥፋት ነገርም ተፈጥሯል። መቼ እና መቼን የሰማሹ? ይህ የሰማሁት ቤት ስገባ ነው። እሮብ ማታ ነው ቤት የገባሁት እና በቃ ገብቼ እራቴን ልበላ ምናምን ቁጭ ስል እንዲህ እንዲህ እኮ በጥሟል ሀዋሳ እንዲ ተደርጓል ና ብለው ነው ወላጆች የነገሩት እና ይህን አላወቅኩም ነበር በጭራሽ። ወላጆችሽስ እንዲህ አይነት አደጋዎችን ሲሰሙ ምናልባት አንቺ ያለሽበትን ሁኔታ ለማጣራት ይሞክሩ ነበር? ምንም እንኳን ሊያደርጉ የሚችሉት ነገር አልነበረም። ከውጭ አንቺን ለማየት ሞክረን ነበር፣ ግን አልቻልንም። ግቢው በጣም ሰፊ ነው እና ከበር ሆነሽ ምንም ነገር ሊታየሽ አይችልም። ግን ሞክረው ነበር መጥተው ከውጭ ወደ ውስጥ ለማየት አንችል። አዎ ከውጭ ሆነው ሞክረው ነበር። ይህ አሁን አዲስ የተተገበረው የአፈታተን ሁኔታ ምን ይመስል ነበር? በአጠቃላይ በፈተና ሂደቱ ላይ፣ በስሜታችሁ ላይ የፈጠረባችሁ በአጠቃላይ? እውነት ለመናገር ቻሌንጂንግ ነበር ግን ደግሞ በጣም አስተማሪ አይነትም ነገር አለው። ማለት እንደዚህ አይነት ሁኔታ ውስጥ እኔ ራሴን አገኛለሁ ብዬ ገምቼ አላውቅም። በተለይ እንደዚህ በዚህ ቅስፈት ውስጥ ምናምን ግን ከገባው በኋላ የመጀመሪያ ሁለት ቀኖች በጣም ተማርሬ በቃ ቤቴ ልሂድ ብዬ ሁላ እንትን ብዬ ነበር ወስኜ ነበር። ግን የፈለገ ነገር ቢሆን ልሰቃይ የምችለው ለትንሽ ጊዜ ነው፣ ፈተና ልፈተና ልውጣ ብዬ በሰላም ብዙ ሰዎች ብትጠይቂ እንደውም አሉ ሁላ ደስ ይለበር ብዙ ተምር ያለው ብዙ እንትን ብዬ አለው ብዙ ወድጆ አለው ብለው የሚያወሩ እኔ ለእኔ ወድጆ አለው አልልም፣ ግን በጣም አስተምሮኛል ብዙ ነገር አስተምሮኛል። ስትን ምን ተማርሽ? አሁን በዚህ ሂደት ውስጥ በእነዚህ አምስት ቀናት ውስጥ እንደ ወጣት ሴት ተማሪ ምን ተማርሽ? የተማርኩት ነገር እንትን ልበልሽ፣ እንደ ኤግዛምፕል ልስጥሽ፣ ቁርስ ተሯሩጠን ነው የምንበላው ያው ደሞስት ኢምፖርታንት ሚል ኦፍ ዴ አይደለ? ተስማምቶን ጠግበን ካልበላን ን ቀን ሙሉ ነው ስልጅት ቢሆን ድክም ብለን የምንውለው። ስለዚህ ቁርስ ለመብላት ወይም ፓስቲ ፍለጋ ወይም የሆነ ሳምቡሳ ቀለል ያለች ነገር ግን አላ የሚያረካ አይነት ነገር ለመብላት በጣም እንሯሯጥ ነበር። ይሄ ደግሞ እንደዚህ አይነት ችግር ገጥሞኝ አያውቅም። እንደዚህ አይነት ሁኔታ ውስጥ ስገባ ቁርስ ብቻ አይደለም የሆነ ነገር ስፈልግ አይ ሪላይዝድ አይ ሃፍ ቱ ወርክ ሃርድ ፎር ድ ከሰው መጠበቅ እንደሌለብኝ እንግዲህ ዋና ዓላማው ይሄ የተደረገበት ምክንያት ኩረጃን ለማስቀረት የፈተና ስርቆትን ለመከላከል ነው። እና ከዚህ አንጻርስ ያንን ግቡን መቷል ትያለሽ? አዎ እውነት ለመናገር በጣም ተሳክቷል ብዬ አስባለሁ። ምክንያቱም ማትሪክስ ሲባል ሁሉም ሰው ኮር ይዞ የሚያልፈው ነገር ነው። ማለት ይሄ ከድሮም ጀምሮ ማትሪክስ እየተሰረቀ እንደሚሰራ ግልጽ ነው። ሁሉም ሰው መልስ ይደርሰዋል። ከዛ በኋላ ምንም ሳይቸገር ይሰራል፣ ወይም ከጎበዝ ተማሪ ይሰራል፣ ወይም በቃ የሆነ ነገ የሆነ መፍትሄ አይታጣም። አሁን ግን በዚህ ሁኔታ ውስጥ እንደዛ የሚባል ነገር የለም። ምንም እንኳን ፈተናው አልተሰረቀም ማለት ነው፣ ግን ቢሰረቅ እንኳን አይደርስም፣ እጃችን ላይ አይገባም እና ይሄን ነገር በጣም ተከላክሏል። አንቺ የሶሻል ሳይንስ ተማሪ ነበርሽ፣ ጨርሰሻል። አሁን ደግሞ የሳይንስ ተማሪዎች ሊፈተኑ እየገቡ ነው እና ካሳለፍሽው ልምድ ከእናንተ ምን መማር ይችላሉ? እኔ ልመክራቸው የምችለው ነገር መጀመሪያ ምግብ በደንብ ይዘው መግባት አለባቸው። ከሌሎች ተማሪዎች ጋር መቀላቀል በረብሻው ምናምን ነገር ከእንደዚህ አይነት ነገር በተቻላቸው መጠን ለመራቅ ወሬ ሲሰሙ ደግሞ ላለመደንቀጥ ራሳቸውን ማረጋጋት፣ ቶሎ ገብተሽ መተኛት፣ ኮንታክት መቀነስ አንድ ሰው ወይም ሁለት ሰው ቢዝ በቂው ነው እና የምመክረው እንደዛ ነው። አጠቃላይ ትምህርት ፈተናውን ለሚያዘጋጁት አካላት በሚቀጥለው ዓመትም ይሄ አሰራር የሚቀጥል ከሆነ ምን መሟላት አለበት? ለተማሪዎች ችኖ ከባድ ነበር። ለእኛ በጣም ሽንት ቤቱ ውሃ ምናም ላይኖር ይችላል። ይገባኛል። ግን የፈለገ ነገር ቢሆን ታፈን፣ በቀላሉ የሚታመም ሰው አለ። ደግሞ እኛ ዶርምም ብዙ ሴቶች ታመን የወጣ ነው እና ይሄ ነገር ቢስተካከልልን። ሌላ ደግሞ ኢመርጀንሲ ብቻ ሲሆን አይደለም ወላጅን ማግኘት ያለብን። አሁን ናፍቀውን ከሆነ ወይም ላይክ ሆምሴክ ምናምን ደውለን ወላጆቻችን የምናናግርበት መንገድ ይሄ መስተካከል አለበት። ሌላ ደግሞ ተማሪዎች የአንድ አይነት ትምህርት ቤት ተማሪዎች አንድ ላይ ነው መመደብ ያለብን። ምክንያቱም ከማናውቀው ሰው ጋር መተኛት ምናምን ሌላ ፕሬሽር ነው ክሬት የሚያደርግብን። መልካም ሰው ከገጠመን እኮ ችግር የለም። ግን ያ ሰው ጥልጥል የሚለው አይነት ከሆነ ረብሻ የሚፈልግ አይነት ሰው ከሆነ ለእኛም ሳይኮሎጂያችን ጥሩ አይደለም። ስለዚህ ይህን ሁሉ እንዲስተካከል ይፈልጋለሁ። ምና በጣም ነው የማመሰግነው። ውጤትሽ ደግሞ መልካም እንዲሆን ምኞታችንን እንገልጻለን። ጥያቄያችን መኝሽንና እንግዳዋን ወጣቷን ተማሪ መና ወንደሰንን አመሰግናለሁ። እኔም አድማጮች እንዴት ስርጭቶቻችንን መከታተል እንደሚችሉ በተከታዩ ማሳሰቢያ እናስታውሳችሁ።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202251 3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ተከታዩ ቅንብር ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልስናል። ግራንድ አፍሪካ ረን ብለው ታላቅ ሩጫ በዲሲ መሆኑ ነው። አመታዊው የጓዳና ላይ ሩጫ ውድድር በቨርጂኒያ ክፍለ ግዛት አሌግዛንድሪያ ከተማ ነው የተካሄደው። ከስፖርታዊ አውድነቱ የተሻገረ ፋይዳ እንዳለው በተነገረለት በዚህ ዝግጅት ላይ ለበጎ ዓላማ የሚውል የገንዘብ ማሰባሰብ መርሃ ግብርም ተካሂዶበታል፣ ይለናል ዝግጅቱን የተከታተለውና ከተሳታፊውና ከአዘጋጆቹ ጋር ቆይታ ያደረገው ሀብታሙ ስዩም አጠቃላይ ክንውኑን በወፍ በረር እንዲህ ይቃኘዋል። ቅዳሜ ማለዳ በስፖርታዊ ትጥቅ ደምቀው ሰውነታቸውን በሀገርኛ ሙዚቃዎች የሚያፍታቱት እኒ ትውልድ ኢትዮጵያውያንና አሜሪካውያን የዓመታዊው የስፖርትና የበጎ አድራጎት መድረክ ታዳሚዎች ናቸው። የዘንድሮው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ተሳታፊዎችን ለማበረታታት በአካል ከተገኙት የመንግስት ባለስልጣናትና እውቅ ኢትዮጵያን መካከል በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለና ኢትዮጵያ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ምክትል ኮሚሽነር አትሌት ደራርቱ ቱሉ ለተወዳዳሪዎች እንኳን ደህና መጣችሁ መልእክት አስተላልፈዋል። አብሮነት ይሻላል በሚል መፈክር ለሚካሄደው ሩጫ በመካከላቸው በገዝቴ በጣም ደስ ይለኛል። የተሳካ ሩጫ እንዲሆን እመኛለሁ። መልካም ቀን። እኔና ጓደኞቼ ከእናንተ ጋር ለመሮጥ እዚህ ስለተገኘን አምባሳደርን ጨምሮ፣ ሌሎች እንግዶችን ጨምሮ በጣም ደስ ይለናል። እንወዳቸዋለን። አብረን እንሮጣለን። አብረን ለኢትዮጵያ ሰላም ደግሞ እንቆማለን። አብሮነት ይሻላል በሚል መሪ ቃል የተዘጋጀው የግራንድ አፍሪካራን አዘጋጆችን ለዶክተር ጋሻውን ሌሎችን ክሩ ጋዜጠኞች የሚዲያ ባለሙያዎች በሙሉ በጣም እናመሰግናለን። የተባረከ ቀን ይሁንልን፣ የተቀደሰ ቀን ይሁንልን። ሰላም ለኢትዮጵያ ለሁል ጊዜ። ኢትዮጵያችን ሁሌም እናታችን፣ የምንወዳት የምንመካባት ሀገራችን። ሰላም ለኢትዮጵያ ሁል ጊዜ ይላለሁ። አመሰግናለሁ። አትሌት ደራርቱ ቱሉና ቀነኒሳ በቀለን ጨምሮ አራት የኦሎምፒክ ባለክብሮች ታዋቂ የኪነ ጥበብ ሰዎች በታደሙበት በዚህ ክንውን ላይ በርከት ያሉ ትውልድ ኢትዮጵያውያንና አሜሪካውያን ተሳትፈዋል። አምስት ኪሎ ሜትሮችም በሚያካልለው በዚህ ውድድር በአዋቂ ወንዶች አብርሃም ስሜ፣ አሸናፊ ከተማና ግርማ ኢላላ ተከታትለው በመግባት ባለድል ሆነዋል። በአዋቂ ሴቶች ጋዲሴ ደሪባ፣ ገዛሽን ገመዳና ቁጥሬ ዱለቻ ከአንድ እስከ ሦስተኛ ያለውን ደረጃ በመያዝ ውድድሩን በአሸናፊነት ደምድመዋል። በሕፃናት ዘርፍ ወንዶች ዮናታን ዳዊት ውድድሩን በአንደኝነት ሲያጠናቅቅ ዮናታን ንጉሴና ናትናኤል ቢንያም የሁለተኛና ሦስተኛ ደረጃን ይዘው አጠናቀዋል። በሴቶች አርሴማ ጸጋዬ፣ ኤልናታ ቀነኒሳና ኤልሳማ ቀነኒሳ ከአንደኛ እስከ ሦስተኛ ደረጃን በመያዝ በዚህ ዓመት የአሸናፊዎች መዝገብ ላይ ስማቸውን አስፍረዋል። በአዋቂ ወንዶች ውድድር ባለድል የሆነው አብርሃም ስሜ ስሜቱን እንዲያጋራን ጠይቀዋለሁ። እንደ አጠቃላይ እንደዚህ አይነት ውድድሮች የሚዘጋጅ ከሆነ ሌላ ሰዎችም ፕሮፌሽናል ነው፣ አትሌቶችም ተጋብዞበት የተሻለ ውድድሩ ማድረግ ከተቻለ ይሄ ድል በመቻች የተሻለ ነው። እኔ አጋጣሚ ነው እዚህ ቤተሰብ አስመዝግቦኝ እና ስለዚህ ይሄን አጋጣሚ ያገኘት ደስተኛ ኢንተርናሽናል ውድድሮችን ተወዳድራለ። ያው በኢትዮጵያ ስር ማለት ነው። ስለዚህ ያው ጥሩ ውጤት አለ። የተወሰኑትን ተቀስ ልላ አድማጭ ማለት ነው ለአድማጮች እስካሁን ከሩጡት በ2018 የዩዝ ኦሎምፒክ አፍሪካ ላይ አልጄርስ ላይ አሸንፊያለሁ። እንዲሁም አርጀንቲና ላይም የወርቅ ሜዳሊያ አግኝቻለሁ። እንዲሁም በተለያዩ የመናጀር ውድሮችም አሸንፊያለሁ። እንዲሁም ቶኪዮ ኦሎምፒክ ተሳታፊ ነበርኩኝ። ያው ይቀጥላል። እንግዲህ ታላቅ ሩጫ በዲሲ ከስፖርታዊ አብይ ክንውኑ ጎን ለጎን የተለያዩ የበጎ አድራጎትና የማንቂያ ዝግጅቶች ተከናውነውበታል። በሀገር ቤት ከጀምሯቸው ህብረተሰብ አገዝ ስራዎች ጋር በተገናኘ መልእክታቸውን ካስተላለፉት መካከል አንዱ እውቁ ተዋናይና በጎ አድራጊ ሰለሞን ቦጋለ ነው። መሬት አገኘን። ወደ ስልሳ ሺህ ካሬ ወይ ስድስት ሄክታር መሬት አግኝተናል። እሱ ላይ ሆስፒታል ለመገንባት የመጀመሪያውን ሂደቶች አካሂደን ጨርሰናል። የካሳ ክፍያ ወደ ዘጠና ሚሊዮን ብር ተከፍሏል። መሬት ምርመራ አድርገናል። አሁን ወደ ግንባታው ለመሄድ ወደ 14 ፕሮጀክቶች አሉ። እነዚህ 14 ፕሮጀክቶቻችንን የምንሸጥባቸው መድረኮች እንዲ እንዲ አይነት መድረኮች ናቸው፣ እና የሁላችንም ትብብር ያስፈልገናል። ሁላችሁም የፍቅር እጆቻችሁን እንድትዘረጉልን በእግዚአብሔር ስም በዛች በተቸገረች በደሃ አገር ስም ጠይቃችኋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በዚህ ዝግጅት ላይ ኢትዮጵያ ውስጥ እየተፈጸሙ ናቸው ለተባሉ ሰብአዊ ጥፋቶች ትኩረት እንዲሰጥ ድምጻቸውን ለማሰማት የመጡ ትውልድ ኢትዮጵያውያንም ነበሩ። በኢትዮጵያ መንግስት ባለስልጣናት ላይ ተቃውሟቸውን ለማሰማት በሚሞክሩ ጊዜ መጠነኛ ግርግር ተፈጥሯል። Excuse me. Excuse me! Excuse me! Back up, everybody, now! ከዋሽንግተን ዲሲ ከተማ ከቨርጂኒያና ሜሪላንድ ግዛቶች የመጡ በርከት ያሉ ትውልድ ኢትዮጵያውያንና አሜሪካውያን የተሳተፉበት የዘንድሮው ታላቁ ሩጫ በዲሲ አዘጋጅ ኖቫ ኮኔክሽን የተባለው ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ የዘንድሮ መርሃ ግብር በመልካም ስኬት የተቋጭ እንደሆነ ይናገራሉ። የተሳካ ይመስላል በእኛ ግምት ምናልባት ደግሞ ተሳታፊዎቹን ዘሩ ናገር እንደሞከርኩት ደስታቸውን እየገለጹ ነው ያሉት። በተለይ ለእኛ ስኬት የምንለው ከመጀመሪያው አመት እንዴት ሆኖ ነው ሶስተኛው አመት ሁለተኛው ቨርቹዋል ስለነበረ ሶስተኛው እንዴት ነው ከአራተኛው ብለን ነው የምመዝ ነው በዛ ምዘና ከሄድን የዘንድሮ እጅግ ያማረ ነው ብለን እናስባለን። ነገር ግን ደግሞ የሚጠበቅንብን ደረጃ ላይ ደረስን ብለን አናስብምና በተሻለ በአማራ በየአመቱ እየተሻሻለ እንደ ነው የምንገምጠ ዶክተር ጋሻው መሰል ዝግጅቶች እንዲጠናከሩ ከትውልድ ኢትዮጵያውያን ስለሚጠበቁ ጉዳዮችም ቀጣዩን ተናግረዋል። ዛሬው እንደወጡት በርካታ ወገኖቻችን በቀጣይነት እንግዲህ ነቀነኔሳ ደራርቱ፣ የእረኛ የቤተሰቦች ፋጡማ ሮባ፣ ቁጥር ዱለቻ፣ ሚሊዮን ወልዴ ተጉዞ የመጡት ወገኖቻችን ጋር ከሀገር ሄደን አብረናቸው እናሳልፍ ነው የሚሉት ። ዓላማውም ደግሞ ሶስት ነው። የእኛ ዝግጅት በተለያዩ መድረኮች ላይ ከአንተ ጋር እንደተነጋገር ነው ወገኖቻችንን ማሰባሰብ፣ ባህላችንን የበለጠ ማስተዋወቅ፣ በማህበረሰባችን ደግሞ አስተዋጽኦ ያደርጉትን ማወደስ ነው እና በዚህ ረገድ በሁለቱ በማሰባሰብና ባላችንን በማወደስና የበለጠ በማስተዋወቅ ረገድ የበኩሉን አስተዋጽኦ አድርገናል ብለን እናስባለን። ያንን ደግሞ የሚያግዘን የእኛ ወገን ነው መጥተው በዚህ ውድድር ላይ ሲሳተው ኢትዮጵያን በተደጋጋሚ በክብር ያስጠራትን የአትሌቲክስ የስፖርት ዘርፍ በትውልድ ኢትዮጵያውያንና አፍሪካውያን መካከል ትስስር ለመፍጠሪያነት ለመዋል ያለመው ኖቫ ኮኔክሽን ያዘጋጀው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ለአራተኛ ጊዜ የተከናወነ ነው። ይኸው ተቋም ያዘጋጀው በተለያዩ ዘርፎች ተጽዕኖ ፈጣሪ አፍሪካውያንን የሚሸልምበትና የሚያከብርበት አፍሪካን ኢምፓክት አዋርድ በቀጣዩ ቀን ተከናውኗል። እሱን የተመለከተውን ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።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 አርያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዓለም ዙሪያ ከ200 ሚሊዮን በላይ ሰዎች በአጣዳፊ የምግብ ዋስትና እጦት እየተሰቃዩ ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በተካሄደው የዓለም የምግብ ዋስትና ጉባኤ ላይ መናገራቸውን በመግለጽ የዕለቱ ርዕስ አንቀጽ ሀተታውን ይጀምራል። በግንቦት ወር የተባበሩት መንግስታት ድርጅት የተግባር ጥሪ ሲል ለዓለም አቀፍ የምግብ ዋስትና ፍኖተ ካርታ ያወጣ ሲሆን አባል ሀገሮቹ የምግብና የግብርና ገበያ ክፍት ማድረግን፣ የማዳበሪያ ምርትን ማሳደግና ለአየር ንብረት ለውጥ የማይበገር ግብርና ላይ መዋለ ንዋይ ማፍሰስን ጨምሮ ሰባት እርምጃዎችን እንዲወስዱ ጥሪ ማቅረቡን ርዕስ አንቀጹ ያመለክታል። ከ አንድ መቶ የሚበልጡ ሀገሮች በላይ ፍኖተ ካርታውን ተቀብለው የፈረሙ ሲሆን ብዙዎቹም የገቧቸውን ቃል ኪዳኖች ወደ ተግባር ለመቀየር እየሰሩ ነው። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን እርምጃው ወሳኝ ነው ማለታቸውን የጠቀሰው ርዕሰ አንቀጽ፣ ምክንያቱም አሁን ያለው ችግር የትኛውም ሀገር ወይም የሀገሮች ስብስብ ብቻውን ሊፈታው የሚችለው አይደለም ማለታቸውን አውስቷል። ፕሬዝዳንት ጆ ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባሰሙት ንግግር ዓለም አቀፉን የምግብ ዋስትና ችግር ለመታገል ዩናይትድ ስቴትስ በዚህ አመት ቃል ከገባችው 6.9 ቢሊዮን ዶላር በተጨማሪ ከ2.9 ቢሊዮን ዶላር በላይ አዲስ ድጋፍ እንደሚያደርጉ አስታውቀዋል። ነገር ግን አስተዋጽኦ እያደረጉ ያሉት ሁሉም አይደሉም ያሉት የውጭ ጉዳይ ሚኒስትር ብሊንከን እጅግ ጥቂቱን አስተዋጽኦ እያደረጉ ካሉት መካከል ብዙ የማድረግ አቅም ያላቸው አንዳንድ ሀገሮች አሉባቸው ያ መለወጥ አለበት። ሀገሮች እስካሁን ያደረጉት ምንም ያክል ቢሆን፣ አሁንም እያንዳንዱ ሀገር የበለጠ ማድረግ ይኖርበታል ሲሉ ጥሪ አቅርበዋል። ርዕሰ አንቀጹ የውጭ ጉዳይ ሚኒስትር ብሊንከን፣ ሌላው አፋጣኝ እፎይታን የምንደግፍበት መንገድ እህልና ሌሎች የግብርና ምርቶች ከጥቁር ባህር ወደቦች ወደ ውጭ ለመላክ ያስቻለውን በተባበሩት መንግስታት ድርጅት እና ቱርክ ሽምግልና በሩሲያና ዩክሬን መካከል የተደረሰው ስምምነት እንዲራዘም በመገፋፋት ነው ያሉትን ጠቅሷል። አክሉም ሁለተኛው እርምጃ ደግሞ ሀገራት የራሳቸውን ምግብ የማምረት አቅም እንዲያዳብሩ መርዳት ነው ብለዋል። በሚቀጥሉት አምስት ዓመታት ዩናይትድ ስቴትስ ለዚህ ዘላቂ የግብርና ምርት ከ11 ቢሊዮን ዶላር በላይ መዋለ ንዋይ ለመደገፍ ከምክር ቤቱ ጋር ትሰራለች። ባለፈው ወር ስምንት አዳዲስ የአፍሪካ አገሮችን መጪውን ትውልድ እንመግብ ወደሚለው ፕሮግራማችን ውስጥ ጨምረናል። ይህ የማኅበራዊ ደህንነት መረቦችን የምናሰፋበት፣ የምግብ ስርዓቶችን የምናጠናክርበት፣ አመጋገብን የምናሻሽልበት ዋናው ፕሮግራማችን ነው። በመጨረሻም መንግስታት፣ የክልል አካላት፣ በጎ አድራጎት ድርጅቶችና መንግስታዊ ያልሆኑ ድርጅቶች በጋራ እየሰሩ መሆናቸውን ለማረጋገጥ የተሻለ ቅንጅት ሊኖር ይገባል ያለው ርዕሰ አንቀጽ ብሊንከን፣ ምናልባት ከምንናገረው በላይ በጣም አስፈላጊው ነገር የምናደርገው ነገር ነው። የህዝባችን ጤና መረጋጋትና ደህንነት መሰረት የሚያደርገው በጋራ በምንገነባው የምግብ ዋስትና ላይ ነው ማለታቸውን ጠቅሶ የዛሬውን ርዕሰ አንቀጽ ጽሑፉን አጠናቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮሳት በሳተላይት ኤን ኤስ ኤስ 12 57 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አሁን የጋቢና ፕሮግራማችንን ተከታትለው አድማጮች ስርጭታችንን ለማገባደድ ተቃርበናል። ሰዓት ባለመብቃቱ ያልተስተናገዱ ሁለት ዝግጅቶችን ወይም አንድ ዝግጅት በጣምራ ሁለት ሀሳቦችን የያዘ ላስታውስ። እዚህ ዩናይት ስቴትስ ውስጥ የሚገኙ ከተለያዩ የአማራ ማህበራት የተውጣጡ ትውልደ ኢትዮጵያውያን በትላንትናው ዕለት ከዋይት ሀውስ ፊት ለፊት የተቃውሞ ሰልፍ አድርገዋል። በኦሮሚያ ክልል በምዕራብ ወለጋ ዘር ላይ ያነጣጠረ ግፍ ይፈጸማል ሲሉ ጋዜጠኞችና የመብት ተሟጋቾች ላይ የሚደርስ ያሉትንም በሌላ በኩል ደግሞ ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ሌላ ሌላ የተቃውሞ ትዕይንት ተካሂዷል። የዚህኛው ሰልፍ አስተባባሪ በሰሜን አሜሪካ የሚኖሩ የትግራይ ተወላጆች ናቸው። በነገው ምሽት ሁለቱንም እናቀርባለን። የዛሬውን እዚህ ላይ ያበቃን። አስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚህ የተሰናበትኩ ሰላም ደናደረው